የወጣቶች ዓለም አብዛኛውን ጊዜ የወላጆች የስራ መስክ የልጆቻቸውን እጣፋንታ ሊወስን ይችላል። የናይጄሪያዊቷ ጄኔ ዜኔ ፍላጎት ግን ከወላጆቿ የተለየ ነው። የዶች ቭሏ ካትሪን ጌንስለር እንደዘገበችው ወጣቷ በናይጄሪያ የፊልም ኢንዱስትሪ ኖሊውድ ለመስራት የፊልም ትምህርት ቤት ገብታለች። ታለንት it's talent but ተሰጦ ተሰጦ ነው። ከሌሎች ሰዎች ራሽን ለየት ለማድረግና ጥበብን ለመፈተሽ ያግዝሻል። እኔ ደግሞ የመተወን ተሰጦ እስካለኝ ድረስ ወደዚህ መምጣትና የበለጠ ማወቋ አይከፋም ብዬ ወሰንኩ እና ሙሉ ስራዬ ይሄ እንዲሆን ስለምፈልግ ነው ወደዚህ የመጣሁት። ጄን የሶስት ወር ስልጠና ነው እየወሰደች የምትገኘው። ምዝገባውና ስልጠናው ሶስት መቶ የአሜሪካን ዶላር ያወጣል። ለጄን ግን ክፍያው ወይም የመግቢያ ፈተናው አልነበረም ከባዱ ነገር ወላጆቿን ስለ ፍላጎቷ ማሳመን እንጂ እንደ በርካታ ወላጆች እናቷና አባቷ ልጃቸው ጠበቃ፣ ሐኪም ወይም መሀንዲስ ብትሆን ይመርጣሉ። እናቴ እንኳን ብዙ ትደግፈኝ ነበር። አባቴ ግን የሆነ ያልተመቸው ነገር ነበር። በመጨረሻ ግን ምንም ሊቀይረው የሚችል ነገር ስላልነበረ እሺ ምርጫሽ ከሆነ እደግፍሻለሁ አለ። የጄን አባት የልጃቸውን ምርጫ ያልወደዱት ያለ ምክንያት አይደለም። እንደ ኢሮፓያን አቆጣጠር በ1990 ዓ ም የፊልም ኢንዱስትሪው ኖሊውድ ፊልም ማቀናበር ሲጀምር ፊልሞቹ ይቀረጹ የነበሩት ውድ ባልሆኑ ሆቴሎችና በተቻለ መጠን ብዙ ወጪ በማያስወጣ መልኩ ነበር። ተዋናዮቹም ቢሆን ብዙ አይከፈላቸውም ነበር። ጄን የምትማርበት የሮያል አርትስ አካዳሚ መስራች ኢሜም ኢቦንግ ሚሶዲ ኖሊውድ ጥሩ ባልሆነ ስም ቢታወስ አይገርምም ይላሉ። ፈርስት ሪ ሪ ሲሪስ መጀመሪያ ላይ ማንም ቁም ነገር ያለው ነው ብሎ ያስብ አልነበረም። ትኩረት የሰጠውም አልነበረም። ያኔ ባንክ ሰራ ነበር። እና ስራዬን ትቼ ይህንን ስልጠና ስጀምር ወላጆቼ እብድ ነህ ወይ ነበር ያሉት። ምክንያቱም በሥነ ጥበብ ብዙ መስራት ይቻላል ያለ አልነበረም። ከጊዜ በኋላ ግን እየተሻሻለ ነው። በመሆኑም የስልጠና ፈላጊው ቁጥር ጨምሯል። መተወን የኑሮ መሰረታቸው እንዲሆን የሚፈልጉትም ወጣቶች በርካታ ናቸው። ከስምንት ዓመት በፊት መተወን የጀመረው ዲያሚ ኦካላዎን ከዚያን ጊዜ አንስቶ በርካታ ሽልማቶችን አግኝቷል። በኖሊውድ ዝነኛ ከተባሉ ተዋናያንም ዛሬ አንዱ ነው። The fact is, nothing grows your career better than great quality work. እውነታው ጥራት ካለው ከጥሩ ስራ ውጪ ሙያሽን ከፍ የሚያደርገው ምንም ነገር የለም። ምክንያቱም ስራሽ በመጨረሻ የት እንደሚደርስና ማን እንደሚያየው ማንን እንደሚማርክና ኋላም ለሌላ ፕሮጀክት እንደሚደውልልሽ አታውቂም። ኖሊውድ በየአመቱ ከ1500 በላይ ፊልሞች ያቀናብራል። ይህም ከህንዱ ቦሊውድ ቀጥሎ ሁለተኛው ትልቁ የፊልም ኢንዱስትሪ አድርገዋል። ፊልሞቹ ናይጄሪያ ውስጥ ብቻ ሳይሆን በጎረቤት ሀገራትም ለእይታ ይቀርባሉ አንዳንዶቹ እንዲሁም ለፈረንሳይኛ ተናጋሪዎች ተተርጉመው ይቀርባሉ። የመጀመሪያ የትወና ስራዋን ለምትጠባበቀው ጄን ጠንክራ ለመስራት የሚገፋፋት ሌላም ነገር አለ። ጥሩ ተዋናይ በሆነች ቁጥር የበለጠ በነጻነት ትወስናለች። ምንም እንኳን ትወና የወላጆቿ ምርጫ ባይሆንም፣ ጄን ወላጆቿን አሳምና ባመነችበት ሙያ መግፋቱን መርጣለች። ኢትዮጵያውያን ወጣቶችስ የስራ ፍላጎታቸው ምን ያህል ከወላጆቻቸው ጋር ይጣጣማል? የተወሰኑ ወጣቶችን አነጋግር ያለው የ24 ዓመቱ ሀቢብ መሐመድ ሶፍትዌር ኢንጂነሪንግ ነው መማር የሚፈልገው። የእናቱ ፍላጎት ግን ከዚህ የተለየ ነው። እናቴማ ነጋዴ ምናምን እንዲሆን ነበር ያኔ ህልሟ ማለት ነው። ማለት ከሷ ርቄም እንድኖር ስለማትፈልግ ማለት ነው። ለምን እሱ መማር ፈለክ? ለምን ነጋዴ መሆን አልፈለክም? በልቶ የታየው ነገር ይሄኛ ስለሆነ ማለት ነው። ንግድ ማለት ማንኛውም ሰው የተማረም ሰው ያልተማረም ሰው መስራት የሚችለው ነገር ነው። ያው የሚያተርፍሽን ነገር አምጥተሽ የምትሰሪው ነገር ነው። ነገር ግን ይህ ነገር ደግሞ እውቀት ነው። እውቀትን ደግሞ በገንዘብ ልገዛው አልችልም። ማገኘውን እውቀት ደግሞ ያው መጠቀም ስለምፈልግ እኔንም በወገኖቼንም ደግሞ ነገ ሰርፍ ራካኒ አልፎ ተርፎ እነሱንም መርዳት ስለምፈልግ ነው። ሁለተኛ ደግሞ ያው ቴክኖሎጂ ጊዜው እየተሻሻለ እየተሻሻለ እየተሻሻለ ነው የሚመጣው አይደል እንዴ? ኩራዝ በምናበረባት ሰዓት፣ አሁን ግን መብራት ገብቶ እየተጠቀምን ነው። ቴሌቪዥን በማናቅበት ሰዓት ቴሌቪዥን መጥቶ እያየን ነው። ስለዚህ ነው ዓለም አንድ መንደር በሆነችበት ሰዓት ነው። ስለዚህ ይህ ነገር ደግሞ ትልቅ ድርሻ ያለው ያው ትምህርት ነው። ስለዚህ ያ ነገር ደግሞ ያን ያን ነገር እንድማር ምናምን ነገር ነው የሚያደርገኝ። በእርግጥ እዛ ፍላጎት ይችላለን። ያው በትምህርት የተወሰነ እንትን እያልኩኝ ነው ራሴን በራሴን ማለት ነው። ያው ሌላው ተሞክሮን ያካፈለን እሸጋው ነው። ስራዬ ከወላጆቼ ፍላጎት ጋር የሚሆን ምኞቴ ከነበረው ጋር አይገናኝም ይላል ቤተሰብ የሚያስቀምጥልኝ መማርና ያው አሪፍ ውጤት አምጥቶ ጥሩ ፊልድ መማር ነው ዩኒቨርሲቲ ላይ ቢሆን ማለት ነው እኔ የሄድኩበት መንገድ አይደለም። ይ ቤተሰቤ እንትን የሚለኝ እንደዛ እንደዛ የሚያደርገኝ ለመጥፎ ነገር ስለሚመስለኝ ራሴን ወደኋላ መጎተትና በጥሩ መንገድ አለመሄድ፣ ጥሩ ትምህርት አለመማር፣ ከትምህርት ገበታ ላይ መጥረት ምን ማለት ሆነና ወደ መጨረሻው የእኔ ህልም የእነሱ ግፊትም አልተሳካም። እና ከራሴን ተሞክሮ የምገልጽልሽ ያው ህልም ይህ አልነበረም። አይ ወደፊትም የማስቀምጠው እንደዚህ አልነበረም። ምን ነበረ ምኞት የኔንኞ ህክምና ትምህርት መማር ነበር። እሺ ወላጆችህስ? እንደዚህ እንደ ጆርናሊዝ ምን ምን ምን በትምህርት ቤት አንዳንድ ዜና ጽሁፍ ስራዎችን አቅርብ ነበር። የሚዲያ አካባቢ አልነበርኩ። እነዛ እነዛ ነገሮች ፈጠን ስለነበር የሚዲያ ትምህርት እንድማር ነበር የሚፈልጉት። እሺ አሁንስ በምን ስራ ላይ ነው ያለኸው? መሀል ላይ የሁለቱንም ተውኩትና ኮምፒተር ሳይንስ ተማርኩ። እነሱ ደግሞ የሚዲያውን ካል ተከተልኩ፣ እኔ ደግሞ ህክምናውን ካል ተማርኳል። ሁለቱ ክላሽ አሻራለ በአጋጣሚ ኮምፒተር ትምህርት ነው የደረሰኝ። ወጣት ሳይዲ ማር የአስራ ሁለተኛ ክፍል ተማሪ ነው። ወደፊት የፖለቲካል ሳይንስ መማር ይፈልጋል። ከእናቱ ጋር የሚኖረው ወጣት እንደሚለው እናቱ የሚፈልጉት ነጋዴ እንዲሆን ነው። የራሱንና የእናቱን ምርጫ መለያየት ሰይድ ለሁለት ከፍሎ ነው የሚያየው። አንድ ልጅ ማለት ቤተሰቦቹ እንደዚያው የተማሩ ወይም ደግሞ የተወሰነ የትምህርት እውቀት ካላቸው ቤተሰቦቹ የሚፈልጉትን መስሎ ሊያድግ ይችላል። ፋርማሲ ያለው አባት ብንመለከት የልጁ ህልም የሚሆነው ጎብዝ ተማሪ ከሆነ ጤና ጋር የተያዘ ትምህርት መማር ነው የሚፈልገው ያንን ልጅ ከዛ በኋላ ፋርማሲስትም ሆነ የሜዲሲን ተማሪም ሆነ ምን ልንለው እንችላለን። ይህ ማለት ልጅየው መጨረሻ ከዚህ አላማው ላይ ሲደርስ የልጅየው ህልምና የቤተሰቦቹ የስራ መስክ የልጅየውን እጣ ፈንታ ሊወስን ይችላል ብለን እናስባለን። ነገር ግን በሌላ በኩል ስንመለከተው ደግሞ ቤተሰቦቻችን፣ ለምሳሌ አሁን ብዙዎቻችን ኢትዮጵያውያን ያለን ልጆች የቤተሰቦቻችን የኢኮኖሚ ሁኔታ ዝቅተኛ ነው። ካልተማረ ቤተሰብ የተወለድነ ነ ብዙ ነን እና ምንድነው እነሱ የሚፈልጉት እኛ አድገነ በቃ በህይወት እንድንኖር ምንም ይሁን ምንም ከፍተኛ ነገርን ባናገኝ ጤናችንን ምናምን ነው የሚመኙት። እኛ በትምህርት ተምረን ኢንጂነር ሆነ ዶክተር ሆነ ይሆን የሆን ነው ብንሆን ለእነሱ እንትናቸው ላይሆን ይችላል። ዓላማቸው ላይ ሆን ይችላል። የእነሱ ዓላማ ግምር ሊሆን ይችላል እያስተማሩ ነው ከሆነ ተምረን ትምህርታችንን ጨርሰን የሆነ ስራ መያዝ። ይሄ ደግሞ የቤተሰቦቻችን የስራ መስክ የእኛን እጣ ፈንታ ሊወስን አልቻለም ማለት ነው። ሌሎች በፌስቡክና በዋትሳፕ ተሞክሯቸውን ያካፈሉን ወጣቶችን ማስተያየት ምኞታችን ከወላጆቻችን ምርጫ ጋር ብዙም አይጣጣምም ሲሉ ነው። ምክንያቱ ምን ይሆን? በአዲስ አበባ ዩኒቨርሲቲ የሶሲዮሎጂ ትምህርት ክፍል ረዳት ፕሮፌሰር ዶክተር የራስ ወርቅ አድማሱ ምላሽ ሰጥተውናል። ብዙም ጊዜ ወላጆቻችን የሚሰሩበት ስራ አስተማሪዎች ከሆኑ ፈተና ትማለ ሲሉ፣ ያኞች ከሆኑ የፍርድ ውሳኔ ይጠፋለሁ ሲሉ፣ ሐኪሞች ሲሆኑ አሁን ተጠርቻለሁ የተናበት በሽተኛ አለ፣ ይቅርታ ረፍቱ ተሰርዟል፣ ወዘተ ስለሚሉ ያንን ስራ ልጆቹም በዛ ኔጋቲቭ የሆነ አቲቱድ ዘው ይሄዳሉ። በፈረንጅ ሀገር ግን የሀኪም ቤተሰብ የሚለው ለምሳሌ፣ የራሳቸው ክለቦች አሏቸው፣ ቴኒስ የሚጫወቱበት ሆነ ጎልፍ የሚጫወቱበት። ይህ መደብ የሚለው ጽንሰ ሀሳብ በጣም ቤተሰብ ውስጥ የጠለቀ ስለሆነ ልጁም አባቱን የአባቱን ገንዘብ የአባቱን ዲግሪ የተለጠፈውን ግድግዳ ላይ ማየት ብቻ ሳይሆን በሌሎች ሰዎችም አማካኝነት የአባቱ ስራ የአባቱ ፕሮፌሽን የአባቱ ማህበራዊ እና ኢኮኖሚያዊ ቁመና ይስበዋል እና በዛ መከተል ነገር ይኖራል። ኢትዮጵያ ውስጥ ግን እንደዛ መደቦቹ ውስጥ የገባው ሰው እኮ አሁን አዳዲስ ሀብታም ነው። ገና ባህሉን ያላደበረ ነው ያላዳበረ እና ልጆቹ እንደዛ ባለ ኢንፍሉንስ የማይሆኑ በዚህ ነው የሚመስል። ሌላው ዶክተር የራስ ወርቅ እንደሚሉት ልጆች ስለ ወላጆቻቸው ስራ ቤት ውስጥ በብዛት ስለሚሰሙ ስለሙያው በተዘዋዋሪ ብዙ ሊማሩና ሊያውቁ ኋላም ያንን መንገድ ሊከተሉ እንደሚችሉ ነው። ችግር የሚሆነው ግን ወላጆች የልጆቻቸውን መንገድ በጫና መወሰን ሲፈልጉ ነው። ለምሳሌ ልጅየው የስነ ጽሑፍ አዝማሚያ ሊኖረው ይችላል። የቲያትር፣ የስነ ጥበብ አዝማሚያ ሊኖረው ይችላል። ወላጆች እናት ሐኪም አባት ጠበቃ ሊሆኑ ይችላሉ። በዚህ ሁኔታ ላይ ወላጆች የነሱን እንዲከተል ጫና፣ ንትርክ እና የመሳሰለውን በልዩ ልዩ መንገድ ሲያስቀምጡበት ይሄ በተሰጠው ጸጋ መሰረት ወደ ረቂቅ ወደ ሆነ አዝማሚያ ምሮ አዝማሚያ የተመራ ሰው ያንን ጫና መጥላት ብቻ አይደለም ተገዶም ወደዛ ከገባ ያንን ትምህርት ሊጠላው እና ላይሳካለት ይችላሉ። ከመጥላትም አሰው ያምሱ ይችላሉ። ስለዚህ ጥሩ አይደለም። ልጆችን ማዳመጥ ያስፈልጋል። ልጆች እንደ ቀስት ናቸው። ወላጆች ቀስቱን የሚተኩሰው ደጋን አይነት ናቸው እና ልጆቹን መልቀቅ አለባቸው። ከደጋኑ ጋር ከታሰሩ እዛው ሲጥ ብለው ነው የሚቀሩ። አጠቃላይ ማመልከት እንጂ ከዛ በኋላ ዝርዝር ውስጥ ገብቶ ይህን ስራ ነው የምትሰራው፣ ያንን ስራ ነው የምትሰራው የሚል ነገር ውስጥ መግባት የለባቸው ነው። የወጣቶች የወደፊት የስራ ህልም ምን ያህል ከወላጆቻቸው ጋር ይጣጣማል ስንል ያጠያየቅንበት የዛሬው የወጣቶች አለም ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ። ጤና ይስጥልኝ።